በውጊያነው ነው ችግር የሚፈታው ብሎ የሚወስን አመራር ሞቶ ማሳየት አለበት እንጂ የሰውን ልጅን ማስገደል ተገቢ አይደለም። የኢትዮጵያ ሕዝብ መንቃት አለበት ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት ዛሬ የሕዝብ ተወካዮች ምክር ቤት አምስተኛ የስራ ዘመን ሁለተኛ መደበኛ ጉባኤ ላይ የቀረበላቸውን ጥያቄ መልስ በሰጡበት ወቅት ነው። ኢትዮጵያ መርጫ በየቦታው ስለሚታዩት ግጭቶች፣ የህዳሴ ግንባታን እንዲሁም ኃላፊነት አልሰማቸውም ስለተባሉ የሚዲያ ተቋማትም በተመለከተ ጠቅላይ ሚኒስትር አብይ አህመድ ከነሷቸው አንኳር ጉዳዮች ነበሩ። ምክር ቤቱ ዛሬ ፕሬዚደንት ሳህለወርቅ ዘውዴ መስከረም 26 2012 ዓ ም ለምክር ቤቱ ያቀረቡትን የመንግስት የዚህን ዓመት አቅጣጫ በአብላጫ ድምፅ አጽድቆታል። የአዲስ አበባ ወኪላችን ዮሐንስ ገብረ እግዚአብሔር በምክር ቤት ተገኝቶ ዘገባ ልኮልናል። ከምክር ቤት አባላት ከቀረቡ ጥያቄዎች በምርጫ፣ የሀገሪቱ ሰላምና የህግ የበላይነት መከበር፣ የክልሎች መናቆርና የኢህአዴግ ውህደት፣ የአባይ ግድብ ግንባታና የግብፅ የተዳፈረ መግለጫ፣ ሙስና፣ የኑሮ ውድነት የተዳሰሱ አንኳር ጉዳዮች ነበሩ። በተለይ ኢህአዴግ በራሱ ችግር ውስጥ ባለበት ሁኔታና በአገሪቱ የሰላምና መረጋጋት ችግር ባለበት ሁኔታ የምርጫው ፍታዊነትና ውጤታማነት በተመለከተ ለቀረቡ ጥያቄዎች መንግስት፣ ህዝቡና የፖለቲካ ፓርቲዎች የቤት ስራዎቻቸውን ከሰሩ ምርጫው ማካሄድ ይቻላል ብለዋል። ችግር የሌለበት ምርጫ ተካሂዶ እንደማያውቅ በመጥቀስ በቅማንትና በአማራ መካከል በፖለቲካ አትራፊዎች ተፈጠሩ ለተባሉ ግጭቶችም ጠቅላይ ሚኒስትር ዶክተር አብይ ሲመልሱ በዚህ ድርጊት የተሳተፉ ከድርጊታቸው መቆጠብ አለባቸው። ሆኖም ግን ያጋጨን ኃይል ሌላ ነው ካል መፍትሄ ስለማይመጣ ወደ ውስጥ ማየት ያስፈልጋል ብሏል። አያይዘውም በተለያዩ ክልሎች እየተፈጠሩ ስላሉ ግጭቶች በተመለከተ ከሰጡት ሰፊ ማብራሪያ በጥቂቱ፣ የውጊያ ቀስቃሾች ሁልጊዜም አንድ አይነት ሰዎች ናቸው። በየትኛውም እድሜ ጠገብ የኢትዮጵያ ፖለቲካ ፓርቲዎች ውስጥ በኦሮሚያም በአማራም በትግራይ እድሜ ጠገብ የሚባሉ ፓርቲዎች በደንብ የኢትዮጵያ ህዝብ ያየ እንደሆነ መፍትሄ የሚመጣው በትጥቅ በትግል በውጊያ ብለው የወሰኑ ሰዎች ዛሬም አሉ፣ አልሞቱም። እነሱ ወጣት ማስገደል እንጂ መሞት አያውቁበትም። የዛሬ አርባ ዓመትም የዛሬ ሰላሳ ዓመትም አሁንም እነሱ ናቸው። ፓርቲ ቸርማን እነሱ ናቸው፣ ፓርቲ አስተባባሪ እነሱ ናቸው። የኢትዮጵያ ሕዝብ መንቃት አለበት። በውጊያ ነው ችግር የሚፈታው ብሎ የሚወስን አመራር ሞቶ ማሳየት እንጂ የድሃ ልጅ እያስገደለ እሱ መቀጠል ተገቢ አይደለም። በየጊዜው ግጭት እየቀሰቀሱ በዚያ ውስጥ መኖር የሚፈልጉ ሰዎች አሉ። በሁሉም ጫፍ ነው ወጣቱ መንቃት አለበት። በግጭት ነው በክላሽ ነው ችግር የሚፈታ ብሎ የሚያስቡ ሰዎች የዘመኑ ጭንቅላት የላችሁም እና ጡረታ አውጡ ማለት አለበት። እነሱን እያደመጠ ወደ ግጭት መግባት ትክክል አለ። ግብጽ በኢትዮጵያ ህዳሴ ግድብ ላይ በየጊዜው ስለምታወጣቸው መግለጫዎችም እንዲህ ነበር ያሉት። ለምንድን ነው ችግር የሚነሳላችሁ እንደሆነ፣ ተከዜን ስንሰራ በጣም ብዙ ጩኸት ነበር። ጊቤ ሶስት ሲሰራ ጎረቤት ሀገራት ብቻ ሳይሆኑ ዩኒስኮም ጩኸዋል። እዛ የሚያደርቀው ነገር አለ። እዛ የሚያፈርሰው ነገር አለ። ታዘታችን መጥፋት ነገር ይቸገራሉ የሚል ከፍተኛ ዘመቻ ነበር። አሁንም ሲምላ በግቤ ሶስት፣ በህዳሴ ግድብ እየተነሳ ያለው ማንኛውም አይነት ጥያቄ፣ ችግር ፈጣሪዎቹ እኛንም ሌላ ቦታ ጊዜ አናባክን ባስቀመጥነው ጊዜ ህዳሴን ብንጨርስ ኖሮ ልክ እንደ ግቤ ሶስት አጀንዳ ይሞታል። እኛ ተኝተንበት ሳንጨርስ ሌሎች በቸገራቸው ቁጥር የሚያስኑ ሀሳብ የፓርላማ አጀንዳ ማድረግ አያስፈልግም። አጀንዳ ማድረግ የሚያስፈልገው ህዝቡ ገንዘብ የጀመረው ማማለት አለበት፣ መንግስት በቀጥታ ማለት አለበት፣ ስራው ማለቅ አለበት። ስራውን መጨረስ ላይ ምንድን ነው ይመስለው የሚለውን ፓርላማ በአካል ሄደው ማየት አለበት። የተሰራ ያለውን ስራ ድሮም ስለምታውቁት ኮምፔ ማለት ስላላችሁ ምን ነበር ምን የተሰራ የሚለው እዛ ችግር ካለ እሱ ነቅሳቸው አወጥታቸው ነው ነማረም ያለበት ኃላፊነት አይሰማቸውም ስለተባሉ የሚዲያ ተቋማት በተመለከተ ከሰጡት ሰፊ ማብራሪያም ተከታይ ይገኝበታል። የኢትዮጵያ ፓስፖርት የሌላችሁ የሚዲያ ባለቤቶች ስትፈልጉና ሰላም ሲሆን እዚህ ተጫወታችሁ እኛ ችግሩ ስንገባ ጥላችሁ የምትሄዱበት ሀገር ያላችሁ ሰዎች፣ ትዕግስት እያደረግን ያለነው አውዱን ለማስፋት ነው። በማንኛውም ሰዓት በኢትዮጵያ ሰላምና ሕልውና ላይ ከመጣ አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችንን የማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል። ሁለት ቤት መጫወት አይቻልም ማለት ነው። እኛ የምንሄድበት ሀገር የለንም። ሀገራችን ይሄ ስለሆነ ሰላም እንፈልጋለን። እስኮርት ያላችሁ ሰዎች በነፃነት ልማታችን፣ ሰላማችን፣ ዲሞክራሲ ካገዛችሁ እሰየው በደስታ ከዛ ውጭ ግን ለመነገጃ የምትጠቀሙበት ከሆነ በዚህ ሁኔታ በነፃነትና ና በዲሞክራሲ ስም የሚቀለል ነገር እንዳልሆነ ታሳቢ ማድረግ ያስፈልጋል። ለዚ አይነት ችግሮች አሉ። ጠቅላይ ሚኒስትር ዶክተር አብይ ከምክር ቤት አባላት ለቀረቡ ጥያቄዎች ማብራሪያ ከሰጡ በኋላ የፕሬዚደንቷ ንግግር በ19 ድምፀ ተአቅቦ በአንድ ተቃውሞ በአብላጫ ድምፅ ጸድቋል። ለዲ ደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ከአዲስ አበባም። ከዓለም ዜና እንደተከታተላችሁት የወጣቶች ግጭት በአዲስ አበባ ቦሌ ክፍለ ከተማ ቡልቡላ ወረዳ ትናንት አመሻሹ ላይ ተከስቶ ነበር። ብዙዎች ታስረዋል፣ ብዙዎችም መጎዳታቸው ነው የተሰማው። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባውን ልኮልናል። ትናንት ረፋድ ሶስት ሰዓት ጀምሮ በቦሌ ክፍለ ከተማ ቡልቡላ ወረዳ 12 ቀበሌ ጽህፈት ቤት ውስጥ የተከሰተ ጠብ ሌላ የብሔር መልክ በመያዝ ወደ ግጭት አድጎ ከአካባቢው ፖሊስ አቅም በላይ ሆኖ ማለፉን ዛሬ ጠዋት በስፍራው ተገኝተን ያነጋገር ናቸው የአይን ማኞች ተጎጅነን ያሉና የተጎዱ ወጣቶች ቤተሰቦች ተናግረዋል። የመኖሪያም የንግድ ቤቶች ግንባታዎችን በስፋት እየተከናወኑበት ያለው ይኸው አካባቢ መሰል ችግር እንዲህ በጎላ መልኩ ባይከሰትበትም አልፎ አልፎ እንዲህ አለ ውጥረት ይስተዋልበት እንደነበርም ከነዋሪዎቹ ተገንዝበናል። ስብሰባው ላይ ያሰረነው ቲሸርት አለ። የራሳችን መገለጫ የሆነ ማንንም የማይነካ ነገር ግን ኢትዮጵያን የሚወክል ማሊያን ያሰረ ነው። አረንጓዴ፣ ቢጫ፣ ቀይ መስመር አለው ከኋላ ምን። እሱን ለብሳ ቀበሌ ወይም ወረዳ የገባች ልጅ እንዴት ትለብሻለሽ? ይህንን አንቺ የማነሽ ነፍጠኛ በማለት የነበሩ ሀይሎች ከመሰብሰባችን በፊት ያውቁት ስለነበረ ነገሩን ደርሰው እሷን ልብሱን አስወልቀው የመደብደብ ስራ ሲጀምሩ እዚህ ወረዳ የአማራ ወጣቶች ሰብሳቢ በወቅቱ እዛ ላይ ቦታው ላይ ስለተገኘ እሱን ቀጥታ መደብደብ ነው የጀመሩት፣ በዱላ በድንጋይ። ፖሊስ ኃይል ለማብረድ ቢሞክርም ምንም የተቋቋመው ነገር የለም ከፖሊስ ኃይል በላይ ስለነበረ ኃይለኛ ጉዳት ነው ያደረሱት። በክፍለ ከተማው በተለይም ቡልቡል አካባቢ ማህበረሰብ አቀፍ ፖሊስ አገልግሎት ጣቢያ ተገኝተ እንዳስተዋል ነው ወጣቶች ታስረዋል። ጠያቂዎችም ያለ እረፍት ይመላለሳሉ። ሰላማዊ እንቅስቃሴ ያለ ቢሆንም የትናንቱ ክስተት ግን ጉዳት ማድረሱን ያነጋገር ናቸው ወጣቶች ነግረውናል። አይ ተጎዳለ በጣም ሆስፒታል ያለ ይገባል። ኮሪያ ሆስፒታል ያለ እየታሸ ቤት ገብተዋል። ብዙ አለ የተጎዱት። ከባድ ነው። በጣም ድንጋይ ወርውሮሽ፣ በዱላ በተለያየ ነገር በጣም አስጊ ነበር። ቲሸርት የለበሰ ሰው ተተገኘ እየተዞረ ሆ ብሎ እየተደራጁ ነው ሲያጠቁ የነበሩት። ይሄ ነው የሚባል ነገር የለም ያው ብዙ የተጎዳ ሰዋል። አንድ ስሙ እንዳይጠቀስ ድምጹም እንዲቀረጽ ፈቃዱ ያልሆነ ፖሊስ እንዳለው ችግሩ ቀበሌው ላይ መከሰቱን አውስቶ ሁኔታው በድንገት እየሰፋ በመሄዱ ከአካባቢው ፖሊሶች አቅም በላይ ሆኖ ቀላል የማይባል ቁጥር ያላቸው የፌዴራል ፖሊስ አባላት ከደረሱ በኋላም ሁኔታው ሊረጋጋ እንደቻለና ተጎጂዎችም ኮሪያ ሆስፒታልን ጨምሮ ወደ ተለያዩ ሆስፒታሎች ተልከው ሕክምና እየተደረገላቸው መሆኑን ለዲ ደብሊው ያስተዋለውን ተናግረዋል። በአካባቢው በጉሊት አነስተኛ ንግድ ላይ ሰማርታ የነበረች እናትንም ትውስተዋን ጠይቀናት ነበር። ወደ ትምህርት ቤት ግርግር ትንኮሳውን አደረሱ፣ ጉዳቱንም አስከተሉ የተባሉትን ወገኖች ለማግኘትና ስለተፈጠረው ነገር ለመጠየቅ ያደረግኩት አሰሳና ፍለጋ አልተሳካም። ችግሩ ከተፈጠረ በኋላ ግን ብዙ ወጣቶች መታሰራቸውንና አሁንም ያልተፈቱ እንዳሉ ያነጋገርኳቸው ገልጸዋል። የተወሰኑትም ዛሬ ፍርድ ቤት መቅረባቸውንና የት እንደገባ ያልታወቀ አንድ ወጣት መኖሩንም ጉዳቱ ደረሰብን ያሉት ተናግረዋል። ተው ያለ ያረጋጋ ፖሊሶች ጋር ደርሶ እያማከረ እዚህ እኛ ጋር ወጣቶች ጋር መጥቶ እያማከረ ተው በቃ ዱላ አስቀምጡ እያለ እሱ ነው አሁን ታስሮ ያለው። እዚህ ጋ አሁን እኛ ጋር ታስሮ ያለው ጣቢያ እሱ ነው። ሰላም ይስነፍ ያለው ወጣት ከታሰረ፣ ረብሻ ያስነሳው ወጣት ካመለጠ ህግ አለ ወይ? ጥፋቱን አደረሱት ስለተባሉ ሰዎች ስለ ተጠያቂነትና ስለደረሰው ጉዳት የአካባቢውን ማህበረሰብ አቀፍ ፖሊስ አገልግሎት ጣቢያ ኃላፊዎች እዚያው ቦታው ላይ መረጃ ብንጠይቅም የከተማውን ፖሊስ ኃላፊዎች ጠይቁ ብለው መልሰውናል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ክፍል ኃላፊዎች የእጅ ስልክ ላይ በተደጋጋሚ ብደውልም ስልካቸው አይነሳም። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጀላን ቃል በቃል ኦፊሻሊ መረጃ አልደረሰኝም፣ ኦፊሻሊ መረጃ ሳይደርሰኝ መስጠትም አልችልም የሚል ሰጥተውናል የሁለቱንም አካላት ምላሽ እንዳገኘው ግን የምመለስበት ይሆናል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጭነኝ ከአዲስ አበባ። በትግራይ ክልል ሴቶች ላይ የሚፈጸሙ ጾታዊ ጥቃቶች በቂ ትኩረት ባለማግኘታቸው ተባብሰው መቀጠላቸው ተገለጸ። በጾታ ጉዳይ ላይ የተዛባ ማህበራዊ ግንዛቤን ማረም ባለመቻሉ እና መንግስት ተገቢውን ትኩረት ባለመስጠቱ ችግሮች ተባብሰው እንዲቀጥሉ እንደዳረገ የሴቶች መብት ተሟጋች ድርጅቶች ተናግረዋል። በትግራይ የሚፈጸሙ ጾታዊ ጥቃቶችን የሚቃወም እንዲሁም የህብረተሰቡን ግንዛቤ ለማሳደግ በማህበራዊ መገናኛ ዘዴዎች ሰሞኑን ዘመቻ እየተደረገ ነው ተብሏል። የመቀሌው የዶቸ በለ ዲብሊው ወኪል ሚሊዮን ኃይለስላሴ ተከታዩን ዘገባ ልኮልናል። ማዕከላዊ ስታቲስቲክስ ኤጀንሲ ከሁለት ዓመት በፊት ያወጣው መረጃ እንደሚያመለክተው በትግራይ ክልል 12 በመቶ ሴቶች በዕለታዊ ኑሯቸው ፆታ ተኮር ጥቃት ይደርስባቸዋል። በክልሉ ከሚኖሩ ያገቡ ሴቶች መካከል 18 ነጥብ 7 በመቶዎቹ በባሎቻቸው አካላዊ ጥቃት ይፈጸምባቸዋል። ከዚህ በተጨማሪ 81 በመቶ በትግራይ ክልል ገጠር አካባቢ የሚኖሩ ሴቶች በወላጆቻቸው ወይም አሳዳጊዎቻቸው አሊያም ሌላ አካል ግፊት እንዲያገቡ ይሆናል። እነዚህን ጨምሮ ሌሎች ሀቆች በክልሉ ሴቶች ላይ የሚደርሰው ጥቃት የከፋ መሆኑን ያመለክ ታሉ። በትግራይ ፆታ ተኮር ጥቃቶች ትኩረት እንዲያገኙ ከሚንቀሳቀሱ ሴቶች መካከል የሆነችው ዶክተር ሄለን ቴድሮስ በመሰራበት መቀለ ሆስፒታል ሴቶች በባሎቻቸው የፍቅር አጋራቸው፣ እንዲሁም ሌሎች አካላት ፆታዊ ጥቃት ተፈጽሞባቸው ለሕክምና እንደሚመጡ ትናገራለች። እንደ ዶክተር ሄለን ምልከታ በሁሉም የዕድሜ ደረጃ ላይ የሚገኙ ሴቶች ፆታዊ ጥቃት ይፈጸምባቸዋል። በተለይም ለአቅመ ሔዋን ባልደረሱ ሴቶች ላይ የሚፈጸመው ፆታዊ ጥቃት ከጊዜ ወደ ጊዜ ተባብሷል ትላለች። በጣም ህጻናቶች ላይ ላይክ ሶስት ዓመት አራት አመት እድሜያቸው ከስድስት ወር ጀምሮ ወጣቱ እየደረሰ ነው። ሌላው ደግሞ እናቶች ሰማንያ አመት ስልሳ አምስት ዓመት ሲሆኑ እያየን ነው። ይህንን ነገር ተጨምሮ ቅርቡ ከምናየው ጥናቶቹን ከሚያሳዩት አንጻር ትግራይ ውስጥ ጥቃቶች በጣም bekasnya moyang cer የስበደ ነገር እንደሆነ ነው የሚያሳዩት ማለት ነው። በተለይም በትግራይ ክልል ገጠር አካባቢ ከጾታዊ ጥቃት ጋር በተያያዘ ያለው ምስል የከፋ ነው። መረጃዎች እንደሚያመለክቱት ዘጠና በመቶ ሴቶች በሚያውቋቸው ወንዶች ይደፈራሉ። በትግራይ ሴቶች ማህበር ተቋቁሞ ለተደፈሩ ሴቶች የሕክምና አገልግሎት በሚሰጥ ተቋም ውስጥ በአሁኑ ወቅት ከሚገኙ 21 ሴቶች መካከል በማያውቋቸው ወንዶች የተደፈሩት ሁለት ብቻ ናቸው። የተቀሩት 19 በሚቀርቧቸው በቤተሰቦቻቸው እንዲሁም ሌሎች የሚያውቋቸው ሰዎች ተደፍረዋል። ከዚህ በተጨማሪ የተደፈሩት ሴቶች በባህላዊ አካሄድ የደፈራቸውን ወንድ እንዲያገቡ የሚደረግበት አግባብ እንዳለም ይጠቀሳል። በክልሉ ሴቶች ላይ የሚደርሰው ጥቃት በመቃወም ከሚንቀሳቀሱ እንስቶች መካከል አንዷ የሆነችው ዳናይት መኮንን ጥቃቱ አሳሳቢ ከመሆኑም በላይ ፍትሕ የሚሰጥ አካል በመጥፋቱ ችግሩ የተባባሰ አድርጎታል ትላለች። አዌርነስ መፈጠር አለበት። ሁሌም ማለት አዲስ ነገር አይደለም ሁሌም የሚደረግ ነገር ግን ሰሚ የላቸውም። ብዙ ጊዜ ማለት ሰውለህ ከሆነ ብዙ ጊዜ ይታፈናሉ፣ ብዙ ጊዜ አይሰጣቸውም ኢቨን ተጠቂዎቹ ወንጀልኛነት እንዲሰማቸው በተፈጠሙባቸው ድርጊት እንዲያፉ ራሳቸውን እንዲወቅሱ የሚደረግበት ሁኔታ ነው ያለው። ያው የሶሻይቲው አስተሳሰብ ሌቭልም ሊሆን ይችላል። በዚህ በዚህ የተነሳ ሻል አሁን ደግሞ የማንቃት ስራ ለመስራት ነው። የችግሮች መነሻ በዋነኝነት ማህበራዊና ኢኮኖሚያዊ ጉዳዮች መሆናቸው ዶክተር ሄሌን ቴድሮስ ትናገራለች። ከዚህ በተጨማሪ መንግስትም ቢሆን ለጾታዊ ጥቃት ጉዳይ በቂ ትኩረት እንዳልሰጠ የሴቶች መብት ተማጓቾች ያነሳሉ። አይ ሪመንበር ላስት ሳምንት ያየ በሽተኛ ነበረች። ድብደባው ከፍተኛ ከመሆኑ የተነሳ ፊቷ መለየት አይቻልም ነበር። ብዙ እናያለን። ተመተው ይመጡና ሪፖርት የማድረግ ፍላጎት አይታይባቸውም። ቢከዝ አብዛኞቹ ባሎቻቸው ላይ ወይም ጓደኞቻቸው ላይ ዲፐንደንት ናቸው። ኢኮኖሚካሊ ራሳቸውን ችለው የቆሙ ሴቶች ስላሉ ብዙ ጊዜ ዲፐንደንሲው ሪፖርት እንዳያደርጉ እንቅፋት ይሆናቸዋል። በሴቶች ጥቃት ዙሪያ በህብረተሰቡ ዘንድ ግንዛቤ ለመፍጠር እንዲሁም የተፈጸሙ ተግባራት ለማውገዝ አራት ወንዶችና ስምንት ሴቶች ያሉባት አንድ ስብስብ በመቀለ ሰልፍ ለማድረግ ጥረት እያደረገች ትገኛለች። እስካሁን ድረስ ሰልፍ ለማድረግ የተደረገው ጥረት ስኬታማ እንዳልነበረ ከአስተባባሪዎቹ መካከል አንዷ ሰላማዊት መድኃኒት ትናገራለች። ሁለት ሶስት ጊዜ ነበር የተመላለስ ነው። ሆኖም ግን ጥሩ ምላሽ አልሰጡንም። እንደውም ለምን ቤታችሁ አርፋችሁ ቁጭ አትሉም በሚል ነው ተስፋ የሚያስቆርጥ መልስ የሰጡን ማለት ነው። ይህ ከእነሱ አልጠበቅንም ነበር። ከሰልፍ ውጪ በትግራይ ጾታዊ ጥቃት የሚያወግዝ የሆነው የሚል ሃሽታግ በመጠቀም የማህበራዊ ሚዲያ ዘመቻ እየተካሄደ ይገኛል። አራተኛ ቀኑ ከያዘው የማህበራዊ ሚዲያ ዘመቻ በተጨማሪ ጾታዊ ጥቃት ላይ ግንዛቤ የመፍጠር ስራዎች በቀጣይም ተጠናክረው እንደሚቀጥሉ ከአስተባባሪዎቹ አንዷ ዳናይት ሞከንን ትናገራለች። ካምፓኒ ያደረግነ ያለ ነው ከዛ ግን ያው ተመልሰን ደግሞ ሰልፉ የማይቀር ነገር ነው የሚሆነው፣ ማለት ነው። ምክንያቱም ፓወር ይኖረዋል። ብዙ ማለት ብዙ የታፈኑ ድምፆች አሉ፣ ብዙ የተጠቁ ሰዎች አሉ፣ ብዙ ደግሞ አዌርነስ ማግኘት ያለበት ሰው አለ። ማያቅ ማለት ኢቨን ክሌር አይደለም። ለብዙ ሰው ጥቃት ምንድን ነው? የትኛው ነው ጥቃት የሚባለው? የትኛው ነው ጥቃት የማይባለው? ስለዚህ ሰልፉ የሚቀር ነገር አይደለም። ለዲ ደብሊው ዘገባ ሚሊዮን ኃይለሥላሴ መቀለ። የኤርትራ መንግስት ለበርካታ ዓመታት ያለ ፍርድ ቤት ውሳኔ በወታደራዊ እስር ቤቶች አስሮ የሚያሰቃያቸውን ጋዜጠኞች በአስቸኳይ እንዲፈታና በሀገሪቱ የዜጎችን ሰብአዊ መብት እንዲያከብር ተጠየቀ። በፍራንክፈርት ከተማ በሚገኘው ትልቁ የኤግዚቢሽን ማዕከል በተዘጋጀውና ከ300 ሺህ በላይ የተለያዩ አገራት ጎብኚዎች በታደሙበት ሰባ አንደኛው የመጻሕፍትና የህትመት ውጤቶች ልዩ አውደ ርዕይ ላይ የተለያዩ ዓለም አቀፍ ሽልማቶች ተሸላሚና ከ18 ዓመት በላይ በእስር የሚማቀቀው አንቀፋው ጋዜጠኛና ደራሲ ዳዊት ይስሐቅ ልጅ ቤተልሔም ዳዊትም ተገኝታ ነበረ። ዝርዝሩን እንዳልካቸው ፈቃድ አጠናቅሮታል። በግዙፉ የፍራንክፈርቱ ኤግዚቢሽን ማዕከል ለስድስት ቀናት ሲካሄድ የቆየው የመጽሐፍትና የህትመት ውጤቶች ኢንዱስትሪ አውደ ርዕይ ባለፈው እሁድ ከመጠናቀቁ አስቀድሞ በኤርትራ መንግስት የሰብዓዊ መብት አከባበር ዙሪያ የመከረ አንድ መድረክ ተዘጋጅቶ ነበር። ፔን ኦስትሪያና ፔን ዶችላንድ የተባሉት የፕሬስ ነጻነት ተሟጋቾች በጋራ ባዘጋጁት በዚሁ የውይይት መርሃ ግብር ደራሲና ጋዜጠኛ ይስሐቅ ዳዊት እንደ ጎርጎራውያኑ አቆጣጠር ከ2001 ዓ.ም ጀምሮ በኤርትራ መንግስት ታፍኖ ከ18 ዓመታት በላይ በእስር ላይ እንደሚገኝ የስዊድን ድንበር ምላሽ ጋዜጠኞች ተሟጋች ድርጅት አመራር። የሰብዊ መብት ተሟጋቹ ዮርን ቱባክ በውይይቱ ላይ ገልጸዋል። ሀገሪቱ ከ29 ዓመታት በፊት ነፃነቷን ብትቀዳጅም ዛሬም ድረስ የኤርትራ ነጻነት ግንባር በሚባል አንድ አምባግንን ፓርቲና አንድ ፈላጭ ቆራጭ መሬት ትመራለች ሲሉም ክፉኛ ትችተዋል። እንደ ዳዊት ያሉ ምንም ክስ ሳይመሰረትባቸው የታሰሩ የህሊና እስረኞች እስከ ዛሬ ከግል ጠበቃ ጋር እንዳይገናኙ በቀይ መስቀልና በዓለም አቀፍ የሰብአዊ መብት ጥበቃ ድርጅቶች፣ በውጭ ዲፕሎማቶችና በሃይማኖት አባቶች ጭምር እንዳይጎበኙ ተደርገዋል። በዚህ ምክንያት ያሉበትን ሁኔታና የጤንነታቸውንም ጉዳይ ማወቅ አዳጋች ሆነዋል። ከ15 ዓመታት በላይ ከኤርትራ መንግስት ጋር በተደጋጋሚ ያደረግነው ውይይትም ምንም ውጤት ሳያስገኝ ቆይቷል ሲሉ የሁኔታውን አሳሳቢነት ገልጸዋል። በፔንዶች ላንድ የፕሬስ ተሟ ጋች ተቋም ምክትል ዳይሬክተር እና በእስር ላይ የሚገኙ ጸሀፍት ተወካይ ደራሲና ታሪክ ተመራማሪው ራልፍ ኔስት ማየር በበኩላቸው በርካታ ጋዜጠኞች ያለ ክስና ህጋዊ የፍርድ ውሳኔ በግፍ እየተጋዙ መታሰራቸውን ጠቅሰው ሰቆቃ ሲፈጸምባቸው የነበሩ አራት ያህል ጋዜጠኞችም ሕይወታቸው ማለፉን አብራርተዋል። ከኢትዮጵያ ጋር የተካሄደው የሰላም ስምምነት ውል የፖለቲካ እስረኞችን መፍታትን ጨምሮ የሰብአዊ መብት ጥሰት ችግሮች ላይ መሻሻሎችን ያሳያል ተብሎ ቢታመንበትም የኤርትራ መንግስት ግን ጭቆናውን እስሩንና አፈናውን አጠናክሮ ቀጥሎበታል ብለዋል። በአሜሪካ የፔን ኤርትራ ማህበር ምክትል ኃላፊ አቶ አብርሃም ተስፋ ልዑል ዘርኤ ግና የስምንት ዓመት ህፃን እያለች የወላጅነት ፍቅሩን እንኳን በደም ሳትጠግብ ከባለቤቱ ከእህቶቿና ከወንድሟ ተለይቶ በእስር ቤት የሚማቀቀው ጋዜጠኛ አባቷ ዳዊት ኢሳቅ በአይነ ስጋ ሳታየው ዛሬ የ26 ዓመት ወጣት ሆናለች። የተጨቆኑ ህዝቦች ድምጽ የሆነው አባቷ እንዲፈታ ዛሬም ትግሏን ቀጥላለች። በታሰረ በአራተኛው ዓመት በ2005 ዓመተ ምህረት ላይ በዛን ወቅት 12 ዓመት የነበረ አሁን 26 ዓመት ሆኖኛል ለጥቂት ደቂቃዎች በስልክ ድምፁን የመስማት እድል ስለገጠመኝ ደህንነቱን ለማወቅ ችያለሁ ከዛ በኋላ ግን ተገናኝተን አናውቅም አለም አቀፉ ማህበረሰብ ለጉዳዩ ልዩ ትኩረት ሰጥቶታል ኢትዮጵያና ኤርትራ ካደረጉት የሰላም ስምምነት አኳያም አንዳች በጎ ነገር ይመጣል ብዬ አስባለሁ ዳግም እንደማገኘውም አምናለሁ እንዲህ አይነቶቹ በቀጠናው የሚደረጉ የሰላምና የልማት ትበብ። ሮች ለአፍሪካ ቀንድ ተስፋ ሰጪ ለውጥ ሆኖ ነው የማየው። ደራሲና ጋዜጠኛ ይርጋለም ፍስሀ ባና በሚባለው በኤርትራ መንግስት ትምህርታዊ የራዲዮ ጣቢያ ከአምስት ዓመታት በላይ ማገልግሏን ትገልጻለች። እሷን ጨምሮ ከ16 የሚልቁ የሙያ ባልደረቦቿ በጅምላ በማያውቁት ጉዳይ ታፍነው ወታደራዊ እስር ቤት ለስድስት ዓመታት ስቆቃ እንደተፈጸመባት አስረድታለች። ከባድ የጤና መታወቅ ደርሶባት ሆስፒታል ከገባች በኋላ ከእስር ብትፈታም ለ15 ዓመታት ያህል አንዳችም ወርሃዊ ደሞዝ ሳይከፈላት በጥቂት የጊስ ገንዘብ ድጎማ ብቻ ህይወቷን መግፋቷን እንደ ታላቅ እድል ነው የምትቆጥረው። ኤቭሪቲንግ ካን ሃፕን ፎር ኤቭሪባዲ ኢን ኤርትሪያ ቢካዝ ዝ ዲክታተር ገቨርመንት በኤርትራ በማናቸውም ሰው ላይ ማንኛውም አይነት ጥቃት ሊፈጸም ይችላል። ምክንያቱም ስርዓቱ አምባገነን በመሆኑ ነው። ህዝቡ በፍርሃት ተውጦ ነው የሚኖረው። በዜጎች ላይ የተጣለው የብሔራዊ ውትድርና አገልግሎትም ቢሆን ውሱን ጊዜ የሌለው ዘመናዊ ባርነት ነው ማለት ይቻላል። ለምሳሌ እኔ ለ15 ዓመታት ያህል ጥቂት የኪስ ገንዘብ ብቻ እየተሰጠኝ መንግስትን በነጻ አገልግ ያለው ውጭ የሚኖሩ እህቶች የነበር በገንዘብ የሚደጉሙኝ፣ በዚህም ከሌላው የተሻልኩ እድለኛ ነበርኩ ማለት እችላለሁ ብላለች። በኤርትራ መንግስት የሰብአዊ መብት አያዝ ዙሪያ በመከረው በዚሁ የውይይት መድረክ የኤርትራ አፋኝ ስርዓት የሚፈጽምባቸውን ግፍና አፈና ሸሽተው በውጭ ዲያስፖራ የሚኖሩ ኤርትራውያን ሳይቀሩ ሰርተው ለሚኖሩበት አገር ብቻ ሳይሆን ከኤርትራ ኤምባሲ ማናቸውንም አገልግሎት ለማግኘትና ቤተሰብ ጥየቃ ወደ ኤርትራ ለመጓዝ ሲፈልጉ በቅድሚያ ለኤርትራ መንግስት እንደ ገበያቸው መጠን የአመት ተጨማሪ ግብር ሁለት በመቶ እንዲከፍሉ በማስገደድ ህገወጥ ብዝበዛ ይፈጽምባቸዋል የሚል ወቀሳም ተሰንዝሯል። አድማጮች፣ እዚህ ላይ የዜና መጽሔታችንን እናበቃለን።